በ25 ና በ31 ሜትር ባንድ እንዲሁም በናይል ሳት በቀጥታ ከዋሽንግተን የሚተላለፈው የማክሰኞ ህዳር 16 ዝግጅታችን ጀምሯል። ጤናስጥልን እንደምናመሻችሁ እንደምናመሻችሁ፣ ክቡራትና ክቡራን የምሽቱ አስተናጋጆቻችሁ ሰሎሞን አባትና ቆንጂት ታየነን። በዩናይትድ ስቴትስ ሚዙሪ ክፍለ ግዛት ፈርገሰን ከተማ የ18 ዓመት ጥቁር ወጣትን በጥይት የገደለው ፖሊስ በወንጀል እንዳይጠየቅ ተወሰነ። የምሽቱ ግንባር ቀደም ዜና ነው። ል የማይክል ብራውን ቤተሰቦች ያሳለፉትን ጥሪ እኔም እከተላለሁ ተቃውሟቸውን ለማሰማት ለሚፈልጉ ሁሉ በሰላማዊ መልኩ እንዲያከናውኑም ጠይቃለሁ። ፕሬዚደንት ባራክ ኦባማ ትናንት ማታ የተናገሩትን ነው የሰማነው። የተሰጠውን ውሳኔ ተከትሎ ከተማይቱ በተቃውሞና በሁከት ታምሳለች። ሁሉንም ያካተቱ ዘገባዎች የምሽቱ አብይ ትኩረታችን ይሆናሉ። በምዕራብ አፍሪካ የተከሰተው ኢቦላ በኢትዮጵያ አየር መንገድ ገበያ ላይ ተጽዕኖ እንዳሳደረ ተገለጸ። አየር መንገዱ በቅድ ከያዘው ገቢ ስምንት ሚሊዮን ዶላር በየወሩ እያጣ እንደሆነ አስታውቋል። በንግድና ምጣኔ ሀብት ፕሮግራም ትኩረት እናደርግበታለን። ሌሎችም ዘገባዎች አሉን። ፕሮግራማችንን ንጉሡ ታምረ ይመራል። መልካም ምሽት ክቡራትና ክቡራን አድማጮች የዓለም ዜና እናሰማችሁ። በመካከለኛው ምዕራባዊ የዩናይትድ ስቴትስ ከተማ ፈርገሰን አንድ ያልታጠቀ ጥቁር ወጣት በነጭ ፖሊስ መገደሉን ተከትሎ ፖሊሱ ሊከሰስ አይገባም ሲል የተሰየመው የቅድሚያ ብይን ኮሚቴ ወይም ግራንድ ጁሪ መወሰኑ ከተገለጸ በኋላ ከተማይቱ ውስጥ አዲስ ሁከት ተቀጣጥሏል። ጁሪው የ18 ዓመቱን ማይክል ብራውንን ባለፈው ነሐሴ ውስጥ የገደለው ፖሊስ ዴረል ዊልሰን መከሰስ እንደሌለበት መወሰኑ የተገለጠው ትናንት ሰኞ ምሽቱ ላይ ነው። እስካሁን ባለው ጊዜ በፈርገሰን አካባቢ 61 ሰዎች መታሰራቸውን ፖሊስ አስታውቋል። የሴንት ሉዊስ አውራጃ ፖሊስ አዛዥ ጆን ቤልማር ሌሊቱን በሰጡት መግለጫ ቢያንስ አስራ ሁለት ህንጻዎች መቃጠላቸውንና አብዛኞቹ መውደማቸውን ገልጸዋል። የተቃጠሉትና የወደሙት ተመልሰው ሊቋቋሙ የማይችሉ የንግድ ተቋማት ናቸው። እውነት ለመናገር በጣም አዝኛለሁ። ጥሩ ነገር ግን እስካሁን አንድም ጥይት አልተኮስንም። እኔ እስከማውቀው ድረስ አንድም የበረታ ጉዳት ፖሊስ ላይ አልደረሰም። ድንጋይ ተወርውሮባቸዋል። ጥበቃ ላይ ከነበሩት መካከል አንድ የመቶ አለቃ በተወረወረ ጠርሙስ ውስጥ ተመቷል። ክፉ ጉዳት ግን አልገጠመንም። እስከማውቀው ድረስም እኛም ምንም ጉዳት ዛሬ ምሽት ላይ አላደረስንም። ምንም እንኳን በሰው ላይ የከበደ ጉዳት አይድረስ እንጂ ይህ ትናንት ማታ የተቀሰቀሰ አዲስ አመፅ እስካሁን ከታዩት ሁሉ የከፋ እንደሆነ ተገልጿል። የቅድመ ብይን ኮሚቴ ውሳኔ ከተሰማ በኋላ በፍርድ ቤቱ አካባቢ ተሰብስቦ የነበረውን ሰው ለመበተን ፖሊስ ጢስና አስለቃሽ ጋዝ የተኮሰ ሲሆን በአካባቢው አልፎ አልፎ የጥይት ድምጽ ይሰማ እንደነበረ በስፍራው የሚገኙ ዘጋቢዎቻችን ጠቁመዋል። የተቃውሞ ሰልፎቹ ከሚዙሪዋ ከተማ ፈርገሰን አልፈው በብዙ የአሜሪካ ከተሞችም የተስፋፉ ሲሆን በኒውዮርኩ ማዕከላዊ አደባባይ ታይምስ ስኩዌር ላይ የተሰበሰቡ ተቃዋሚዎች የፖሊስ አምባገነንነት የሚሉ ጽሁፎችን ይዘው እጅ ወደ ላይ አትተኩስ እያሉ ሲጮሁ ነበር በምዕራባዊቱ ከተማ ኦክላንድ እና በማዕከላዊቱ ሺካጎ መንገዶችን ያጥለቀለቁ ተቃዋሚዎች ዋና ዋና ጎዳናዎችን ዘግተዋል። በዋና ከተማይቱ ዋሽንግተን ዲሲም የተወሰኑ ተቃዋሚዎች ዋይት ሀውስ ቤተ መንግስት ደጅ ላይ ተሰብስበው በግራንድ ጁሪ ውሳኔ ላይ ያላቸውን ተቃውሞ ገልጸዋል። በሌላ በኩል ደግሞ ሰው የአመፃና የሁከት መንገድን እንዳይመርጥ የጠየቁት የተገዳዩ ጥቁር ወጣት ማይክል ብራውን ወላጆች በግራንድ ጁሪ ውሳኔ በእጅጉ ያዘኑ መሆናቸውን ተናግረዋል። የገዳዩ ጠበቆች በሰጡት መግለጫ ደግሞ የኮሚቴው ውሳኔ የፖሊስ አባሉ ዳረን ዊልሰን በማይክል ከማይክል ብራውን ጋር በተጋጨበት ወቅት የተንቀሳቀሰው በስልጠናው መሰረት መሆኑንና ሕግን ተከትሎ የወሰደው እርምጃ እንደነበር ያሳያል ብለዋል። የዩናይትድ ስቴትስ ፕሬዚደንት ባራክ ኦባማ የኮሚቴው ውሳኔ ከተነገረ በኋላ ከዋይት ሀውስ ትናንት ማምሻውን ባስተላለፉት መልእክት አንዳንዶች በውሳኔው በእጅጉ ያዘኑ መሆናቸውን እንደሚገነዘቡ ጠቁመው ተቃዋሚዎች ድምፃቸውን በሰላማዊ መንገድ እንዲያሰሙ ጠይቀዋል። ይህ በእንዲህ እንዳለ ማይክል ብራውንን የገደለው ፖሊስ ለቅድሚያ ብይን ሰጪው ኮሚቴ በሰጠው ቃል ወጣቱ ሽጉጡን ለመንጠቅ መታገሉንና ማይክል ሊተኩስብኝ ነው ብሎ ፖሊሱ ፈርቶ እንደነበርም የሚገልጽ ሰነድ ወጥቷል። ይህ የደረን ዊልሰን ቃል የሰፈረበት የእማኝነት ቃል በጉዳዩ ስድስት ሺህ ገጽ የያዘ ሰነድ መካከል የሚገኝ ሲሆን ዊልሰን ቃሉን ለመርማሪዎች የሰጠው ማይክል ብራውንን ተኩሶ በገደለ በማግስቱ ማለትም ባለፈው ነሐሴ አራት ቀን ነበር። ዊልሰን የመጀመሪያውን ቃታ ከመሳቡ በፊት መሳሪያውን ለመንጠቅ ይታገል እንደነበር በኋላም በጉልበት አይሎ ሽጉጡን ሊቀማው መድረሱን ማለት ማይክል ከዚያም ሊገድለኝ ነው በሚል ስጋት እንደተኮሰበት ይዘረዝራል። በሌላ በኩል ግን ዊልሰን ማይክል ላይ የተኮሰው ማይክል እጁን ለመስጠት እየተዘጋጀ ሳለ ነው ሲሉ የማይክል ጠበቆች ይከራከራሉ። በምሽቱ ዐብይ ርዕስ ዘገባ ይኖረናል። የመጽሔት ክፍለ ጊዜም ያተኩርበታል። ይህ ዜና በቀጥታ የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ጣቢያ ነው። ትናንት ሰኞ ይጀመራል ተብሎ ሲጠበቅ የነበረው የደቡብ ሱዳን ወገኖች የሰላም ድርድር ተላልፏል። ሁለቱ ወገኖች ከደጋፊዎቻቸው ጋር የሚያደርጉት ውይይት ያለመጠናቀቁ ለድርድሩ መዘግየት ምክንያት መሆኑን አንድ የተቃዋሚዎች ቃል አቀባይ ለቪኦኤ ገልጸዋል። እስክንድር ፍሬው አጠር ያለ ዘገባ ይዟል። የደቡብ ሱዳን መንግስትና የተቃዋሚዎቹ ተደራዳሪዎች ወደ የመጡበት የተመለሱት ጥቅምት 27ና 28 በአዲስ አበባ የተካሄደውን የኢጋድ የመሪዎች ጉባኤ ተከትሎ ነው። የምስራቅ አፍሪካ የልማት በይነ መንግስታት ባለስልጣን ኢጋድ አባላት የሆኑ የሰባት አገሮች መሪዎች የተገኙበት ጉባኤ ተቀናቃኞቹን የደቡብ ሱዳን ፕሬዝዳንት ሳልቫኪር ማያርዲትና የተቃዋሚዎቹን መሪ ዶክተር ሪያክ ማቻርን ፊት ለፊት በማገናኘቱም ቁርጥ ያለ ስምምነት እንዲኖር ተጠብቋል። ወሳኝ በሆኑ ጉዳዮች ላይ ከስምምነት መቃረባቸው የተገለጸው ሁለቱ ተቀናቃኞች ታዲያ በጉዳዩ ላይ ከደጋፊዎቻቸው ጋር መነጋገር እንዳለባቸውና ለዚህም አስራ አምስት ቀናት እንደሚያስፈልጓቸው ጠየቁ። የኢጋድ መሪዎች ጉባኤያቸውን ያጠናቀቁትም ለተቀናቃኞቹ ይህንኑ የሁለት ሳምንት ጊዜ በመፍቀድ ነበር እነሆ አሁን ሁለት ሳምንት አልፏል። ትናንት እንደገና መገናኘት የነበረባቸው የደቡብ ሱዳን ተቀናቃኞችም ወደ አዲስ አበባ አልመጡም። ለዚህ ምክንያቱም አንድ የተቃዋሚዎች ቃል አቀባይ እንዳሉት ሁለቱ ወገኖች ከደጋፊዎቻቸው ጋር የሚያደርጉትን ውይይት ገና አለመጀመራቸው ነው። ከደጋፊዎቻቸው ጋር ውይይት ወደሚካሄድበት የተቃዋሚዎች ይዞታ ፓጋክ በጋምቤላ በኩል አድርገው እየሄዱ መሆኑን የጠቀሱት ቃል አቀባዩ ፖት ካንግቾል መቼ እንደሚጀመር ግን እርግጠኛ መሆን እንደማይቻል ነው ያስረዱት። በመሰረተ ልማት ግንባታ ችግር ምክንያት ደጋፊዎቻቸው በፍጥነት መሰባሰብ አለመቻላቸውን የጠቆሙት ቃል አቀባዩ ውይይቱ በቀጣዮቹ ጥቂት ቀናት ይጀመራል ብለዋል። በዚህ ሁኔታ ውስጥ በኢጋድ አደራዳሪነት የሚካሄደው ድርድር መቼ እንደሚጀመር ማወቅ እንደማይቻልም ጠቁመዋል። ኢጋድ ራሱም የአዲስ አበባውን ድርድር መራዘም አስመልክቶ እስካሁን ይፋ መግለጫ አላወጣም። ለአሜሪካ ድምፅ ሬዲዮ እስክንድር ፍሬው ከአዲስ አበባ። በሰሜን ምስራቅ ናይጄሪያዊቱ ከተማ ማይዱጉሪ ውስጥ በአንድ የገበያ ስፍራ በደረሰ የፈንጂ ጥቃት ከ ሰላሳ ሰው በላይ መገደሉ ተዘግቧል። ዛሬ ረፋዱ ላይ ፍንዳታውን ያደረሱት ሁለት አጥፍቶ ጠፊ ሴቶች መሆናቸውም ታውቋል። ማይዱጉሪ የሚገኘው ዘጋቢያችን አብዱልካሪም ሀሩና እንደዘገበው በጥቃቱ የ37 ሰው ህይወት የጠፋ ሲሆን ሌሎች በርካቶች ደግሞ ቆስለዋል። አንድ በስፍራው የነበረ የጤና ባለሙያ ግን ከ45 በላይ አስከሬኖችን መቁጠሩን ለፈረንሳይ የዜና ወኪል ተናግሯል። የመጀመሪያው ፍንዳታ ጥቂት ሰዎችን ከገደለ በኋላ ጥቂት ቆየት ብሎ በአደጋው ስፍራ ላይ ሰዎች ሲሰባሰቡ ደግሞ ሁለተኛው ፍንዳታ መድረሱን በስፍራው ነበርን ያሉ እማኞች ገልጸዋል። ምንም እንኳን ለጥቃቱ ኃላፊነት የወሰደ ወገን እስካሁን ባይኖርም ጽንፈኛው ቦኮ ሐራም ሳይሆን አይቀርም የሚሉ ጥርጣሬዎች በአካባቢው እየተሰሙ ነው። በሊቢያ ዋና ከተማ ትሪፖሊ ውስጥ በሚገኝ አንድ አይሮፕላን ጣቢያ ላይ የአየር ድብደባ ተፈጸመ። አይሮፕላን ጣቢያው ሀገሪቱ ውስጥ ያለ ብቸኛ የሚሰራ አይሮፕላን ጣቢያ ነበር። ትናንት ሰኞም ዓለም አቀፍ እውቅና ላለው የሀገሪቱ መንግሥት ታማኞች ነን የሚሉ የታጠቁ ቡድኖች በጣቢያው ላይ አደጋ ጥለው ነበር። በትሪፖሊው ዋነኛ ሲቪል አይሮፕላን ጣቢያ ላይ ባለፈው ሐምሌ ከተካሄደው ከባድ ውጊያ በኋላ የተዘጋ ሲሆን በሚቲጋ ወታደራዊ መደብ ላይ በሚገኘው አየር ማረፊያ ላይ ፍንዳታዎች መድረሳቸውና ጉዳት ማስከተላቸውን እማኞችን የጠቀሱ የሚዲያ ዘገባዎች አመልክተዋል። በሰው ላይ የደረሰ ጉዳትን አስመልክቶ የወጣ መረጃ የለም። ወታደራዊው የአየር መደብ መንግስቱን በሚቃወሙ እስላማዊ ኃይሎች ቁጥጥር ስር የሚገኝ ነው። አማጽያኑ ባለፈው ነሐሴ ዋና ከተማይቱን ትሪፖሊን ከተቆጣጠሩ በኋላ ዓለም አቀፍ እውቅና ያለው መንግስት የሚገኘው በርቀት በሚገኝ የምስራቃዊ ሊቢያ ስፍራ መሆኑ ይታወቃል። ዩናይትድ ስቴትስና የአውሮፓ ቅኝ ገዢዎች ኢራንን በኒውክሌር መርሃ ግብሯ ጉዳይ ላይ ማንበርከክ ተሳናቸው ሲሉ የኢራኑ ከፍተኛ መሪ አያቶላ አሊ ሀሚኒ ተናገሩ። ይህ የኢራኑ አያቶላ መልእክት የሰፈረው በራሳቸው ዌብሳይት ላይ ነው። አያቶላው መልእክቱን ያሳለፉት ምዕራባውያኑ ሀያላን እና ኢራን የኒውክሌር ድርድራቸውን ስምምነት ላይ መድረሻ ቀነገደብ እስከፊታችን ሰኔ ለማራዘም በተስማሙ በማግስቱ ነው። ከኢራን ጋር እየተካሄደ ያለው ድርድር ኢራን የኒውክሌየር መርሃ ግብሯን የምትጠቀመው ለሰላማዊ ጉዳይ ብቻ መሆኑን እንድታረጋግጥና በለውጡም ምጣኔ ሀብቷን ቀስፈው የያዙ የተጣሉባት ማዕቀቦች እንዲቀሉላት ወይም እንዲነሱላት ለማድረግ ነው። የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ጆን ኬሪ በሰጡት ቃል ሀገራቸው እንዲሁም እንግሊዝ፣ ቻይና፣ ፈረንሳይ፣ ሩሲያና ጀርመን እስካሁን ባካሄዷቸው ውይይቶች ከየትኛውም ጊዜ በተሻለ መቀራረባቸውን አመልክተዋል። አንዳንድ እጅግ አሳሳቢ ናቸው የሚባሉ ጉዳዮች ግን እንደተንጠለጠሉ መሆናቸውን የውጭ ጉዳይ ሚኒስትሩ ጠቁመው ዓለም አቀፉ ማኅበረሰብ የተጨበጡ ለውጦች ምልክቶችን ለማየት ያለ ገደብ እንደማይጠብቅ አስጠንቅቀዋል። የኢራኑ ፕሬዚደንት ሐሰን ሩሃኒ ግን የቀነ ገደብ ውስጥ ከፊታችን ሰኔ 23 መራዘሙ በድርድሮቹ ውስጥ ኢራን በአሸናፊነት እንደምትወጣ ይጠቁማል ማለታቸውን የመንግስቱ መገናኛ ብዙሃን ዘግበዋል። በሁለቱ ወገኖች መካከል ያለው ልዩነት መጥበቡንና የመጨረሻ ስምምነት ላይ ይደረሳል ብለው እንደሚያምኑ የኢራኑ ፕሬዝደንት ተናግረዋል። በወገኖቹ መካከል ተንጠልጥለው ያሉት ጉዳዮች ኢራን ሊኖሯት በሚገባ የኒውክሌር ኃይል ማብላያ መሳሪያዎች ቁጥርና የኒውክሌሩ ግብዓት ንጥረ ነገር ዩሬኒየም እስከምን ድረስ ሊበለጽግ እንደሚገባ መወሰን መሆናቸውን፣ በእነዚህ ጉዳዮች ላይ በወገኖቹ መካከል የልዩነት ክፍተት መኖሩን ዲፕሎማቶች ተናግረዋል። አድማጮች፣ ለሰዓቱ ያለን ዜና በዚሁ ያበቃል። ይህ ከአሜሪካ ድምፅ ራዲዮ ጣቢያ በአጭር ሞገድ በ25 ሜትር ባንድ በ11900 በ11965 እና በ12140 ኪሎሄርትዝ እንዲሁም በ31 ሜትር ባንድ በ9485 እና በ9755 ኪሎሄርትዝ በናይል ሳትም ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የማክሰኞ ህዳር 16 2007 ዓ ምት ምሽት ፕሮግራም ነው። አስተናጋጆቻችሁ ሰሎሞን አባትና ቆንጂት ታየነን። ወደ ዘገባዎች ክፍለ ጊዜ ከማለፋችን በፊት በኋለኛው አጋማሽ ከሚቀርቡት ቅንብሮች መካከል አንዱን እናሰማችሁ። ኢቦላ በሽታ በአካባቢው መቀስቀስ በተለይ ከምዕራብ አፍሪካ ወደ ሩቅ ምስራቅ ያለውን ገበያ በተወሰነ ደረጃ ተጽዕኖ አሳድሮበታል። የኢትዮጵያ አየር መንገድ የሰሜን አሜሪካ ቢሮ ሥራ አስኪያጅ አቶ ቃኛው አስፋው ናቸው የሰማችኋቸው። በምሽቱ ንግድና ምጣኔ ሀብት ዝግጅት ይቀርባሉ። ዛሬ ዕለቱ የተባበሩት መንግስታት ድርጅት በሴቶች ላይ የሚፈጸሙ የኃይል ጥቃቶች እንዲወገዱ ተግባራዊ እርምጃ መውሰድ ላይ እንዲተኮር የመደበው ዓመታዊ ዕለት ነው። እንደ ፈረንጆች አቆጣጠር ኖቬምበር ወይም ህዳር 25 በየዓመቱ የሚታሰብ ነው። አጠር ያለ ቅንብር ይኖረናል። ሐኪሙን ይጠይቁ በኢቦላ ዙሪያ አተኩሎ ይቀርባል። በዚህ ምሽት አብራችሁን ቆዩ። በቅድሚያ የዕለቱ አብይ ርዕስ በዩናይትድ ስቴትስዋ ማዕከላዊ የሚዙሪ ክፍለ ግዛት አንድ የ18 ዓመት አፍሪካን አሜሪካዊ ወጣትን በጥይት የገደለው ፖሊስ በወንጀል እንዳይጠየቅ ተወስኗል። የብይን ሰጪ ኮሚቴው ግራንድ ጁሪ የሚባለው ለሶስት ወራት ያህል የፖሊስ ባልደረባው በግድያ ወንጀል ክስ ይመሰረ በግድያ ወንጀል ክስ ይመስረትበት ወይስ አይመስረትበት የሚለውን ሲሟገቱበት ከርመው ነው ትናንት ማምሻውን ውሳኔው ላይ ያደረሱት። በፍርድ ቤት ውሳኔ የተበሳጩ ሰልፈኞች በፈርግሰን ከተማ ተቃውሞ ሲያሰሙ ሁከት ተፈጥረዋል፣ ንብረት ወድመዋል። የአሜሪካ ድምጹ ክሪስ ሚምኪንስ እና ኬን ፍራባው ያጠናቀሯቸውን ዘገባዎች ሄኖክ ሰማዕግዜር ያቀርባል። ፈርግሰን ሚዙሪ በሰዓት ስትቃጠል ነው ያመሸችው። የከተማዋ ነዋሪዎች ለተቃውሞ የወጡት ብይን ሰጪው ግራንድ ጁሪ የፖሊስ ባልደረባው ዳርን ዊልሰን ወጣቱን አፍሪካ አሜሪካዊ ማይክል ብራውንን ባለፈው ነሐሴ ወር ተኩሶ ከገደለ በኋላ በወንጀል ተጠያቂ አይደለም ሲል ትናንት ማምሻውን ውሳኔ ካሳለፈ በኋላ ነው። በፖሊስ ባልደረባው ዊልሰን ላይ ክስ ለመመስረት የሚያስችል ምክንያት አልተገኘበትም በማለት ወስነዋል። የቀረቡት አምስት የወንጀል ክሶችም ምክንያታዊ አይደሉም ሲሉ መልሰዋል። የሴንት ሉዊስ ወረዳ አቃቢ ሕግ ባብ መካለክ የብይን ሰጪ ጁሪውን ውሳኔ ይፋ ሲያደርጉ ነው የሰማ ነው። በዚህ ውሳኔ መሠረት የፖሊስ ባልደረባው ዊልሰን የግድያ ወንጀል ወይም ሆን ብሎ ነፍስ ማጥፋት በሚሉት ሁሉ ክስ አይመሰረትበትም። አቃቢ ሕጉም አክለውም ሟቹ ወጣት ብራውን በቡጢ እንደመታው የፖሊስ ባልደረባው ዊልሰን ለብይን ሰጪ ጁሪው ማስረዳቱን ገልጠዋል። የአይን ምስክሮች ብራውን የፖሊስ ባልደረባውን ጎንጧል ወይም አዳፍቷል ሲሉ ቃላቸውን ሰጥተዋል። ለብይን ሰጪ ግራንድ ጁሪው ሚስተር ዊልሰን እንዳስረዳው ማይክል ብራውን ገስግሶ ሊጋፋው እንደመጣ ተኩሶበታል። በቃሉ ያስረዳውን ነው የምገልጠው። የፖሊስ ባልደረባው ተኩሱን አቆመ፣ ብራውንም ቆመ። ከዚያ እንደገና ገስግሶ መጣበት፣ ከዚያ መተኮስ ጀመረ። ውሳኔውን በፍርድ ቤቱ ዙሪያ ሲጠባበቁ የነበሩ ወዲያውኑ ፍትህ የታለ ሲሉ ድምጻቸውን አሰምተዋል። በፈርግሰን ፖሊስ ጣቢያ የተሰባሰቡ ተቃዋሚዎች ድምጻቸውን ሲያሰሙ፣ አንዳንዶች ወደ ሁከት ገብተዋል። ፖሊስ አስለቃሽ ጋዝ በመተኮስ ሰልፈኞቹን ለመበተን ሲጥር ታይቷል። የተሻለ ነገር እንዲመጣ ጸልያለሁ። በግሌ ምንም አይነት የንብረት ማውደም ስራ ላይ አልተሰማራውም ወይም አልሰማራም። ፍላጎቴ የተሻለ ውጤት ይገኝበታል የሚል ነበር። ጃንጎነኛለ የፈርግሰን ነዋሪ ነው። ሁከትና ጥፋት የፈርግሰን ነዋሪዎች ከፖሊስ ባልደረቦች ጋር ያላቸውን የዘር ውጥረት ወደ ባሰ አዘቅት ያስገባዋል የሚል ስጋቱን ገልጿል። We got a reason to be out here. We live here. This is area. So that means if he got away with it, going yeah, to get away with it. <inaudible> <he got away. inaudible> I join Michael's parents in asking anyone who protests this decision to do so የማይክል ብራውን ቤተሰቦች ያሳለፉትን ጥሪ እኔም እከተላለሁ። ተቃውሟቸውን ለማሰማት ለሚፈልጉ ሁሉ በሰላማዊ መልኩ እንዲያከናውኑም ጠይቃለሁ። ሁላችንም በጠረጴዛ ዙሪያ መወያየት አለብን። አንድ ዘር ብቻ በዚች አገር የተንሰራፋውን የእኩልነት መጥፋት ሊወስን አይገባውም። ማርክ ኤስተርስ የሴንት ሉዊዝ ነዋሪ የተናገረው ነው። በሴንት ሉዊዝና በፈርግሰን መካከል ሰልፈኞችን ለመግታት የቆሙ የፖሊስ ባልደረቦች ከፊት ለፊት ይታያሉ። በፈርግሰን ሁከትና ቃጠሎ መፈጠሩ እንዳሳዘነው ገልጾ የጠበቀው እንደ ነበረ ግን አይደብቅም። እየተመለከትን ያለነው ለዘመናት ሲጠራቀም የቆየ የእኩልነት መጥፋት ያበጠው ሲፈነዳ ነው። በፈርግሰን ትናንት ማታ መኪናዎች መኪናዎችና ሕንፃዎች በሳት ሲጋዩ ዘረፋና ንብረት ማውደም ከተማዋን የጦር አውድማ አስመስለዋት ነው ያመሹት። ይሄ ሁሉ ለከተማዋ ኗሪ ጁሊ ክሩዝ አስጨናቂ ነበር። በቃኝ፣ ኧረ በቃኝ። እስከ መቼ ነው በጥላቻ የምንታመሰው? ሴንት ሉዊስ ከዚህ የተሻለች መሆን ይገባታል። በፈርግሰን ሚዙሪ እሳቱ ከጠፋና ሁከቱ ከቆመ በኋላ ብዙ ሥራ ይጠበቃል። ከተማዋን መልሶ መገንባት እንዲሁም የአካባቢው ፖሊስ ከሕዝቡ ጋር ያለውን ግንኙነት ማሻሻል ባለፈው ነሐሴ ሁለት ሁለት ሺህ ስድስት ዓመተ ምህረት በተፈጠረ ግጭት ጥቁሩ ወጣት ማይክል ብራውን በነጩ ፖሊስ መኮንን በዳረል ዊልሰን በተተኮሰበት በርካታ ጥይቶች ተመትቶ መገደሉ ከሴንት ሉዊስ ከተማ ወጣ ብሎ በሚገኘው የመኖሪያ አካባቢ ለሳምንታት የዘለቀ ቁጣ ቀስቅሶ መቆየቱ ይታወሳል። እስካሁን በእርግጠኝነት የቀረበው ጉዳይ አንድ ነጭ አሜሪካዊ ፖሊስ ጥቁር አሜሪካዊ ወጣትን ተኩሶ ገደለ የሚለው ነው። ግድያው ከዘር ጉዳይ ጋር ሊያያዝ ይችላል የሚሉ አሉ። ሰሎሞን ክፍል የያዘው ዘገባ ዝርዝሩን ይዟል። የፖሊስ መኮንኑ ዳረን ዊልሰን ተኩስ በከፈተበት ወቅት ሟች ማይክል ብራውን መሳሪያ ሊያዘም ነበር የተነገረው። ፖሊሱ ወጣቱን ብራውንና ጓደኛውን በመሃል መንገድ ላይ ሲሄዱ አስቆማቸው ነው። እማኞች እንዲያውም ብራውን ከዊልሰን እየሸሸ ቢሆንም እጆቹን ወደ ላይ አንስቶ እያለ ነው ፖሊሱ በርካታ ጥይቶችን የተኮሰበት ብለዋል። በ18 ዓመቱ ወጣት አስከሬን ላይ የተደረገ ምርመራ ይፋ ውጤት ሪፖርት ግን የፖሊስ ባለሥልጣናቱ እንዳቀረቡት ብራውን ምናልባት የመኮንኑን መሳሪያ ለመንጠቅ ሳይሞክር እንዳልቀረ ያሳያል። ይህም የሟች ቁስሎች ብራውን ፖሊሱ መኪና ውስጥ ታግሎኛል ሲል ዊልሰን ካቀረበው ሪፖርት ጋር ይጣጣማል። ከሴንት ሉዊስ ከተማ ትላንት የወጣው ሬኮርድ ኦፊሰር ዊልሰን ባለፈው ወር ጋብቻ መፈጸሙን ይጠቁማል። ዘኒውዮርክ ታይምስ ጋዜጣ መጀመሪያ ያወጣው ዘገባም ይህንኑ ያመለክታል። ዊልሰን ከሌላ የፌርጉሰን ፖሊስ ጣቢያ ኦፊሰር ከባርብራ ስፕራድሊንግ ጋር ጋብቻ የፈጸመው ባለፈው ጥቅምት 14 ቀን 2007 ዓ ም ነው። ዳረን ዊልሰን ግድያው ከተፈጸመ ካለፈው ነሐሴ ሁለት ቀን 2006 ዓ ም ጀምሮ ገቢው ሳይቋረጥበት አስገዳጅ ፍቃድ ላይ እንደነበር ተገልጿል። ይህ ዜና የድሬይ ማኪስን የተባለ የአካባቢውን የፖለቲካ አክቲቪስት ወይም ቀስቃሽ መራር ስሞታ አስከትሏል። ዘ ቺካጎ ትሪቢውን እንደዘገበው ማኪስን በትዊተር አማካይነት ለፖሊሱ መኮንን ዳረን ዊልሰን መልእክት አስተላልፏል። አንተ ዓለም ላይ ትዝናናለህ፣ ያንተ ሕይወት የምንት ታህል እንኳ አልቀነሰችም፣ የማይክል ብራውን ሕይወት ግን ጠፍቷል የሚል በማይክል ብራውን ላይ የተፈጸመው ግድያ በዚያች አነስተኛ የፌርጉሰን ከተማ ትልቅ የዘር ልዩነት ውጥረት ፈጥሮ በፖሊስና ነዋሪዎች መካከል ግጭቶችን አስከትሏል። በፌርጉሰን ውጥረቶቹን ካጋጋሉት ቁልፍ ምክንያቶች አንዱ ነው የሚባለው ደግሞ 21 ሺህ አብዛኞቹ ነጮች ይኖሩባት የነበረች ከተማ ቀስ በቀስ የብዙሃን ጥቁሮች መኖሪያ እየሆነች መምጣቷ ነው። ለውጡ ግን በከተማው አስተዳደርና የፖሊስ ኃይሉ አመራር ውስጥ አልተንጸባረቀም። አሁንም አብዛኞቹ ነጮች ናቸው። እንደ አውሮፓውያን ዘመን አቆጣጠር በ1980 ዓ ም 80 በመቶ የፌርጉሰን ነዋሪዎች ነጮች ነበሩ። ከ30 ዓመታት በኋላ እንደ አውሮፓውያን ዘመን አቆጣጠር በ2010 ዓ ም 85 በመቶ ነዋሪዎቿ ጥቁሮች ሆኑ። ይህ ከፍተኛ ለውጥ መኖሩ በግልጽ ይታያል። በአሜሪካ የእድገት ማዕከል አንጋፋው አጥኚ ሳም ፉልውድ ተርድ ከሦስት ወራት በፊት ለቪኦኤ ሲናገሩ ፌርጉሰን ይበልጥ የጥቁሮች መኖሪያ እየሆነች በመጣች ቁጥር ይበልጥ ደህይታለች ብለዋል። በፌርጉሰን ምርጫዎች ሲካሄዱ የድምፅ ሰጪዎች ቁጥር በአስር ሺዎች እንኳ የተመዘገበበት ጊዜ የለም። የነሐሴ ሁለቱ ግድያም ቢሆን ፖሊስ በአፍሪካ አሜሪካውያን ላይ የኃይል እርምጃ ይጠቀማል የሚል በብሔራዊ ደረጃ የተካሄደ ክርክር ጭሯል። ፒዩ የምርምር ማዕከል ከሦስት ወራት በፊት ባካሄደው ጥናት መሠረት 80 በመቶ የሚሆኑ ጥቁር አሜሪካውያን ጉዳዩ የዘር ግንኙነትን አስመልክቶ ጠቃሚ ነገሮችን አስነስተዋል ብለው ያምናሉ። በዚህ ጉዳይ ላይ የሚስማሙ ነጮች አንድ ሦስተኛ ያህሉ ብቻ ናቸው። የሰማችሁት የዕለቱን አብይ ርዕስ ነበር። መጽሔቱ ይቀጥላል። የኬንያ ተቃዋሚዎች ዛሬ ማክሰኞ ባካሄዱት ሰላማዊ ሰልፍ የሕዝብን ደህንነት አላስጠበቁም ያሏቸውን የፖሊስ አዛዡንና የካቢኔውን ጸሐፊ መንግሥት ከሥራቸው እንዲያባረር ጠይቀዋል። ይህ ተቃውሞ ይፋ የሆነው የሶማሊያው አማጺ ቡድን አልሻባብ ሰሜን ምስራቅ ኬንያ ውስጥ በአንድ አውቶቡስ ላይ ባደረሰው ጥቃት 28 ሰዎችን በገደለ ማግስት መሆኑ ነው። መሐመድ ዩሱፍ ከናይሮቢ የላከው ዘገባ አለ። አዲሱ አበባ ያቀርበዋል። ትዕይንት ሕዝብ አድራጊዎቹ ለቀናት ያህል በፕሬዝዳንቱ ቢሮ ደጃፍ ተሰባስበው ቅዋሜ ሲያሰሙ ሰንብተዋል። በተለያዩ የአገሪቱ ክፍሎች በሽብርተኞች ጥቃት የተገደሉ ሰዎችን ምስል በመያዝም በከተማዋ ልዩ ልዩ ክፍሎች ተዘዋውረዋል። ኬንያዊው ተቃዋሚ ቦኒፌስ ሟንጊ ሰልፉን ካደራጁት መካከል አንዱ ናቸው። ፕሬዝዳንቱ ህዝብን ከሽብርተኞች ጥቃት መታደግ የተሳናቸውን የአገሩ አስተዳደር ካቢኔ ጸሐፊውን ጆሴፍ ኦሊን ሌንኩን እና የፖሊስ አዛዡን ዴቪድ ኪማዮን ከስራቸው ማባረር ይኖርባቸዋል ይላሉ። ከዚህ ቀደም በሽብርተኞች ስለደረሱት ጥቃቶችና የደህንነት ኃላፊዎቹም ለምን ሕዝብን ከጥቃት መከላከል እንዳልቻሉ ፕሬዚደንቱ ምርመራ ማካሄድ ይኖርባቸዋል። የካቢኔውን ጸሐፊ ኦሌሌንኩን ወይም የፖሊስ አዛዡን ዴቪድ ኪማዮን ማባረር ካልቻሉ ራሳቸው በፈቃዳቸው ሥራቸውን እንዲለቁ ሊጠይቋቸው ይገባል። እንደሚመስለኝ ግን ፕሬዚደንቱ ራሳቸው ደህና ስለሆኑ በጣም ሰነፍ ናቸው። ጥይት የማይበሳው መኪና አላቸው፣ በዘበኞች ይጠበቃሉ። የምክር ቤት አባሎቻችንና ሴናተሮቻችን ሁሉ ጠባቂዎች አሏቸው እኛንን ምንም ጠባቂና ከለላ የሌለን። ኬንያ ካለፉት ሦስት ዓመታት ወታደሮች ወደ ሶማሊያ ከላከች ጀምሮ ተደጋጋሚ የሆኑ ጥቃቶችን አስተናግዳለች። ከሁሉም የከፋውና ከሰባ በላይ ሰዎች የሞቱበት እንደ አውሮፓ አቆጣጠር በመስከረም 2013 በናይሮቢው የገበያ አዳራሽ ላይ የደረሰው ነው። ዋንጂሩ ንዲሩ የሦስት ልጆች እናት ናቸው። እኔን የናፈቀኝ መንግሥት በቃላት አሽሞን ሙኖ የሚወጣቸውን መመሪያዎች በሥራ የሚተረጉምበት ቀን ነው ይላሉ። እንዴሩ የአሁኑ አለመረጋጋት መፍትሔ ካላገኘ በአገሪቱ የፖለቲካ ላይም ነጸብራቅ እንዲኖረው ወይም እንዳይኖረው ስጋታቸውን ይገልጣሉ። ዳን። አንዳች መልእክት ለማስተላለፍ ነው የምንሞክረው። እኛ ኬንያውያን እንደ ዜጋ በነገሩ ተሰላጅተንና መፍትሄ እንዲበጅለት እንሻለን። ተሰላጅተናልና መፍትሄ እንዲበጅለት እንሻለን። ለጉዳዩ መፍትሄ መሻት የሚኖርባቸው ሰዎች ከፍተኛ ቦታ ላይ ስለሆኑ ችግሩ አይሰማቸውም ይሆናል የአንድ ኬንያዊ ህይወትም ግድ ላይላቸው ይችላል። ነገር ግን ይህ ግድ የለሽነታቸው ሰልችቶናል፣ ደክሞናል ነው የምንላቸው። ሌላው ተቃዋሚ መንፈሳዊ ዘማሪው ዴቪድ ማቴንጌ ነው። የሽብር ጥቃትና የደህንነት ጥበቃ ማነስ የሰዎችን ህልውና በእጅጉ ጎድቷል ይላል። አዝ አ ኬንያን ቱ ዲማንድ ዲሳይሲቭ አክሽን ኦን ዘ ሴኩሪቲ አጀንዳ እንደ አንድ ኬንያዊ ለዚህ ተቃውሞ የወጣሁት በደህንነት ጥበቃው ጉዳይ ላይ ወሳኝ እርምጃ እንዲወሰድ ለመጠየቅ ነው ብዙ ደም ፈሷል ያም በጣም አስፈሪ ነው በአንድ የፖሊስ አባል ላይ ጥቃት ደረሰ እንበል ፖሊሱ ጦር መሳሪያ ይዞ ከተጠቃ እንግዲህ እኔ ላይ ሊደርስ የሚችለውን ማሰብ ነው የንግድ እንቅስቃሴ ቆሟል ቤተሰብ ማስተዳደር አልቻልንም ደህንነታችን ካልተጠበቀ ምንም ማድረግ አንችልም ስለዚህ ደህንነታችን ዋናው የሁሉናችን መሠረት በመሆኑ እነሆ ጥያቄ እያቀረብን እንገኛለን። የኬንያ ጦር ኃይል ባለፈው ቅዳሜ ጥቃት ያደረሱትን አማጽያን ከሌሎች በርካታ ተዋጊዎች ጋር መግደሉን ባለሥልጣናት ባለፈው እሁድ ገልጠዋል። ተቼዎች ግን መረጃ ይጠይቃሉ። ይልቁንም መንግሥት ጥቃቶችን ለመቋቋምና የሕዝብን ደህንነት ለመጠበቅ ምን ያህል በቁርጠኝነት እንደተነሳ አያሌ ጥያቄዎች መሰማት ጀምረዋል። ወደ ተከታዩ የመጽሔት ርዕስ እናልፋለን። የዘንድሮው የዓለም ኤድስ ቀን በጋምቤላ ብሔራዊ ክልል በተለየ ሁኔታ እንደሚከበር ተገልጿል። ጋምቤላ የኤችአይቪ ስርጭት ከፍ ብሎ ከሚታይባቸው የሀገሪቱ አካባቢዎች አንዱ በመሆኑ ዕለቱን ምክንያት በማድረግ የሚጀመረው የማማከርና የኤችአይቪ ምርመራ ዘመቻ ኅብረተሰቡን በሰፊው እንደሚቀሰቅስ ይጠበቃል። ዝርዝሩ መለስካቸው አማሐዘን ይገኛል። እንሆ በዚህ ዓመት የዓለም የኤድስ ዕለት ለ26ኛ ጊዜ ህዳር 22 ቀን 2007 ዓ.ም በኢትዮጵያ እንደሚከበር ያስታወሱት በፌዴራሉ የኤችአይቪ ኤድስ መከላከያና መቆጣጠሪያ ቢሮ ዘርፈ ብዙ ዳይሬክቶሬት ዳይሬክተር አቶ አለሙ አኖ ዕለቱ የሚታወሰው ሁለት ዋና ዋና ዓላማዎችን ለማሟላት እየታሰበ መሆን እንዳለበት አስገንዝበዋል። በእርሳቸው አባባል አንደኛው ቀደም ሲል ከመግባባት የተደረሰባቸውን ስራዎች በማከናወን ረገድ ምን ያህል እንደተሰራ መፈተሽ ሲሆን፣ ሁለተኛው ደግሞ የዓለም ጤና ድርጅት ባወጣው መመሪያ መሰረት እንደ አውሮፓውያን ዘመን አቆጣጠር እስከ 2015 መጨረሻ ድረስ አንድም ሰው በኤችአይቪ እንዳይያዝ፣ እንዳይገለልና እንዳይሞት የሚለውን መሪ ቃል ተግባራዊ ማድረግ እንደሆነ ገልጸዋል። በተለይም የቫይረሱን ስርጭት በመግታት ረገድ የሚደረገው ጥረት በአሁኑ ጊዜ ትኩረቱ ተጋላጭነቱ ከፍ ብሎ የሚታይባቸው የሀገሪቱ ክፍሎች እንደሚሆን አስረድተዋል። በተለይ በጋምቤላ ብሔራዊ ክልላዊ መንግስት ያለው ስርጭት አንጻራዊ መልኩ አገራዊ ስርጭቱ ከፍ ያለ በመሆኑ ልዩ ትኩረት በመስጠት በጋምቤላ ክልል የኤች አይ ቪ ኤድስ መከላከልና መቆጣጠር ስራውን ለማጠናከር የሚረዱ ለማበረታታት የሚረዱ በርካታ ስራዎች ይሰራሉ። ከነዚህም ውስጥ እንግዲህ ምንድነው አንዱ ትልቁ ነገር የዓለም ኤርስ ቀንን ምክንያት በማድረግ በክልሉ በሀገር አቀፍ ደረጃ የሚከበረው በዓል እንዳለ ሆኖ ከዚህ ጋር ተያይዞ የኤችአይቪ የምክርና የምርመራ አገልግሎት ዘመቻ ይካሄዳል። በቅርቡ በሀገሪቱ የተደረገው ቅኝት እንዳመለከተው በጋምቤላ ክልል በአዋቂዎች ዘንድ አዳዲስ በቫይረሱ የሚጠቁ ሰዎች ስድስት ነጥብ አምስት በመቶ ሲሆን ይህም በሴት አዋቂዎቹ አኳያ ሰባት ነጥብ ዘጠኝ በመቶ እና በወንዶቹ አኳያ ደግሞ አራት ነጥብ ዘጠኝ በመቶ እንደሆነ መረጃዎች ያረጋግጣሉ። ይህም በሀገሪቱ ከሚታየው የስርጭት ምጣኔ አኳያ እጅግ ከፍ ያለ እንደሆነ ታውቋል። ተጨማሪ መረጃዎች እንደሚያሳዩት ደግሞ ከ15 እስከ 24 ዓመት ዕድሜ ባሉ ሰዎች የቫይረሱ ስርጭት በጋምቤላ 34 ነጥብ 3 በመቶ ሲሆን የአገር አቀፉ 5 ነጥብ 7 በመቶ ነው። ይህም በክልሉ የቫይረሱ ስርጭት እጅግ ከፍተኛ እንደሆነ ያሳያል። ለዚህም ምክንያቱ በአመዛኙ ነባሩ የክልሉ ሕዝብ ባህል እንደሆነ አቶ ዲዱሞ አዳር ከክልሉ የጤና ቢሮ ያስረዳሉ። ለምሳሌ አንዱ ብንጠቀስ አንድ ሰው ወንድሙ ወይ አባቱ ሚስት ከሞተ ያወርሳል። ደም ምርመራ ሳይደረግ ሰውየው የሞተበት ምክንያት ሳይታወቅ ያወርሳል። በዚህ ምክንያት ሰውየው የሞተበት በኤች አይ ቪ ኤድስ ከሆነ ያ ኤች አይ ቪ ኤድስ ወደ ሰውየው የማስተላለፍ ባሪ ይኖራል እና በዚህ ምክንያት ስርጭቱ ወደ ከባድ ደረጃ ሊሄድ ችሏል። በጋምቤላ ክልል የሚታሰበው የዓለም የኤድስ ዕለት በጋምቤላ ብቻ የሚከናወን ሳይሆን በሌሎቹም የአገሪቱ ክፍሎች እንደሚካሄድ ያስታወሱት ደግሞ በፌዴራሉ ጤና ጥበቃ ሚኒስቴር አማካሪ ዶክተር ጊዮን ትርሲት ናቸው። እርሳቸው እንደሚሉት ህዳር 22 ቀን የዓለም የኤድስ ዕለት ከመታሰቡ አንድ ቀን ቀደም ብሎ በጋምቤላ ክልል አንድ ልዩ የሆነ ኩነት ለማከናወን ታቅዷል። በስምንት ሰዓት ውስጥ ከሁለት ሺህ ለማያንሱ ሰዎች በፈቃደኝነት ላይ የተመሰረተ ምክርና ምርመራ መስጠት፣ ከዓለም ኤድስ ቀን አንድ ቀን አስቀድሞ ሁለት ሺ ሰው በአንድ ቀን መመርመር አንዱ መነሻ ሆኖ፣ ሌላኛው ደግሞ ለቀጣይ አንድ ሳምንት ችግሩ ጎልቶ የሚታይባቸው ወረዳዎች ላይ የሚካሄደው የምክርና የምርመራ አገልግሎት ይሆናል። ስለዚህ ለምን ይሄ ዘመቻ አስፈለገ? በጣም ትልቁ ችግሩ ጎልቶ የሚታይባቸው አካባቢዎች ላይ ከፍተኛ የሆነ የህዝብ መነሳሳት ፈጥሮ ምርመራውንና ከዛ ከምርመራው ደግሞ የሚወጣውን ከቫይረሱ ጋር የሚኖሩ ሰዎችን ከሕክምናና ክትትል ጋር ለማገናኘት አንድ ጥሩ መንገድ ሆኖ ስለምናስብ ነው። የኤድስ ቫይረስ በመላው ዓለም በወረርሽኝ ደረጃ ከታወቀበት ከአርባ ዓመታት ወዲህ ወደ 78 ሚሊዮን የሚሆን ሕዝብ ቫይረሱ ከደሙ ውስጥ ተገኝቷል። ወደ 35 ሚሊዮን የሚሆን ህዝብ ደግሞ ከቫይረሱ ጋር በተያያዙ የተለያዩ በሽታዎች ምክንያት ለሞት ተዳርጓል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ። ወደሚቀጥለው ዘገባ ስናልፍ ዛሬ እለቱ እንደ ኤሮፓውያን አቆጣጠር ህዳር 25 የተባበሩት መንግስታት ድርጅት በሴቶች ላይ የሚፈጸሙ ጥቃቶች እንዲወገዱ ተግባራዊ እርምጃ እንዲወሰድ ትኩረት የሚደረግበት ኢንተርናሽናል ዴይ ኦፍ ቫዮለንስ ኤሊሚኔሽን ኦፍ ቫዮለንስ አጋንስት ወመን ብሎ የሚታሰብበት የተግባር መቀስቀሻ ቀን ነው። በሴቶችና በልጃገረዶች ላይ የሚደርስ ዓለም አቀፍ የጥቃት ወረርሽኝ ሲል በጠቀሰው ላይ እንዲወገድ የዓለሙ ድርጅት በዚህ ዕለት አሳስቧል። ከዛሬ እንደ ኤሮፓውያን አቆጣጠር ህዳር 25 እስከ መጪው ታህሳስ 10 ቀን ባሉት 16 ቀናት የሴቶች ጥቃት እንዲቆም ንቁ ትግል ማካሄጃ ዘመቻ ወቅት ነው። ግለሰቦች፣ ድርጅቶች በመታሰቢያ ዝግጅቶችና በጉዳዩ ዙሪያ ጠቀሜታ ያላቸውን ክርክሮች በማካሄድ የጥቃት ይብቃ ዘመቻ እንዲያካሂዱ የተባበሩት መንግስታት ይማጸናል። ታዲያ ከጥቂት ሳምንታት በፊት በኢትዮጵያ በአምስት ወንዶች ርብርብ ተደፍራ በደረሰባት ጉዳት ምክንያት ሕይወቷን ያጣችው ታዳጊዋ ወጣት ሀና ላላንጎ ወላጅ አባት ካሰሙት ብሶት የበለጠ ይህ ጉዳይ ብርቱ ትኩረት እንደሚያስፈልገው የሚያሳስብ ጥሪ የሚኖር አይመስልም። አንድ ነገር ጠቅሼ ያልፋለሁ። አና የነገረችኝን እያሳከምኩ አያቀ ስትቆይ የተናገረችውን መልዕክት አስተላልፋለሁ። አፍኖ ከወሰዷት በኋላ ሲያስገቡ ግቢው ሰፊ ነው ምርመራ አባሎች ይዤ በእነሱ አማካኝነት ደብተሯና ዩኒፎርሟን እንኳን ቢያገኝ ብዬ የልጄ ቁርጥ ለማግኘት እና ማስረጃ ለማግኘት ብዬ ነበር የሄድኩት። ሲሄድ ግቢው ሰፊ ነው፣ ብዙ ህዝብ ያለበት ነው። አናን እያዩ ነው። እነዚህ ሰዎች አናን ማስጣል ይችሉ ነበር። የሴቶች ጥቃት ይብቃ ጥሪ የተደረገበት በጠቅላይ ሚኒስትሩ ጽህፈት ቤት ደረጃ ግብረ ኃይል እንዲቋቋምም ጥሪ የተደረገበት ስብሰባ በትናንትናው ዕለት በአዲስ አበባ ተካሂዷል። ይህና አባት በፖሊስ በሆስፒታልም አካባቢ የተሰጣቸው አያያዝ ውጣውረዱ ሁሉ የሚገባ እንዳልነበረ አስታውሰዋል። ወደ ፖሊስ ጣቢያ ሁለቱም ፖሊስ ጣቢያ ለማስመዝገብ ሙከራ አድርጌያለሁ። በወቅቱ ፖሊሶች የሰጡኝ ሞከራ ምንድን ነው? አንዳንድ ቦታ ተቸግረን ስንደርስ ወገን ደሞ ምንድን ነው ችግር ተብሎ ሲቀበል ነው ደስ ምለው። እንትና ጋሂድ እንትና ጋሂድ ይሄ ለምን ይሆናል? መልዕክት እንዲሆን ነው ለመንግስትም ለህዝብም አንድነታችን እናጠናከር። እኔ ተበድዬ ስመጣ ወንድሜ ደግሞ ያ እዛ ያለው አካል ወንድሜ የጎዳው ምንድን ነው ብሎ ቶሎ ብሎ ሲያቅፈኝና መፍትሄ ስፈልግ እዛ ሂድ እዛ ሂድ የላላ መሆኑን ልገልጽላቸው ፈልጌ ነው። የታዳጊዋ ወጣት የሀና ላላንጎ አባትን ድምፅ ነበር የሰማ ነው። የዛሬውን ዕለት ምክንያት በማድረግ እለቱን በሀና ላይ ከደረሰው አኳያ የቃኙት እንደ በዓል ማክበር ብቻ ሳይሆን ብርቱ ስራ እንደሚጠይቅ ያሳሰቡት ደግሞ የከምባቲ ሜንቲ ጌዚማ ወይም በአጽሮት ኬኤምጂ የተባለው የህብረተሰብ ልማት መንግስታዊ ያልሆነ ድርጅት መስራች በተለይም ለሴቶች ለሴቶችና ልጃገረዶች ደህንነት በሚያደርጉት ብርቱ ጥረት የሚታወቁት ዶክተር ቦጋለች ገብሬ ቆንጂት። በሀና ላይ የደረሰ አዲስ ነገር አይደለም። ሀና ስለሞተች ነው ይሄ ነገር የተጋለጠ። ስንትና ስንት ተማሪዎች ናቸው እየተደፈሩ እነሱ በራሳቸው ላይ እንዳመጡ የሕዝቡ ምን እንደምላቸው እየፈሩ ሰው እንዳውቅብን እያሉ በቤታቸው የሚያረግዙና ወላጆቻቸው ወደ ዘመዶቻቸው ወስዷቸው የሚወልዱ ደግሞ ወልደው የሚጥሉ ስንት ናቸው? በጣም በሚያሳዝን ሁኔታ ነው። ለእኔ ልሽ፣ ዛሬ የሴቶችን ጥቃት በየአመቱ፣ የሴቶችን ጥቃት የማስወገድ ቀን ተብሎ በየአመቱ ስብሰባ አለ። ስብሰባ ብቻ አይደለም። ኮክቴሎች አሉ። ሰዎች ተሰብስቦ ይበላሉ፣ ይጠጣሉ። እንደ ልማድ ነው የተወሰደ። በቃ እንደ ባህልም ባደርጉት እንደ ልማድ ነው። ምን አዲስ ነገር የሴቶች ቀን በዚህ ቀን ዓለም አቀፍ ድርጅት እነዚህን መፈክሮች እና እነዚህን ቀናቶች ይሰይማል። ከዓመት ወደ ዓመት ምን ለውጥ መጣ? ሴቶች ጥቃት ብለን በየዓመቱ ስናከብር ከዓመት ወደ ዓመት ራሳችንን ራሳችን በዚህ አመት ይሄንን ነገር ለማስቆም እንዲህ አደርጋለሁ ብለን ኮሚቴ እራሳችንን ቁርጠኛ የሚቀጥለው አመት ከመድረሱ በፊት በዚህ አመት ውስጥ እኔ በሴቶች ጥቃት ላይ ይሄንን እሰራለሁ ብለን ተነጋግረን። የሴቶች ጥቃት ስንል በሶስተኛ ሰው ወይም በሌላ ሰው ላይ የሚደረግ ወይም ሌላ ሰው የሚያደርግ ነገር አድርገን ነው የምንመለከት። የሚጠቃው ሴቷ እኔ አጠገቤ እኔ ነኝ የምትጠቀው ልጅህ ናት። የምትጠቀው ምስትህ ናት። የምታጠቀው ምስትህን ነው። እንደዚህ ብለን ምስቴን እኮ ነው፣ ስለ ምስቴ እኮ ነው የተነገረው። ይሄ ቀን እኮ በምስቴ ላይ በምደስ ጥቃት ላይ ነው፣ ልጅህ በምችል ጥቃት ላይ ነው የምናወራው ብለን አናይም። አብስትራክት ሆኗል፣ ወሬ ሆኗል። አንዱ የዓለም አቀፍ ቀናቶች ዶክተር ቦጋለች ገብሬን በጣም አድርገን እናመሰግናለን። ሶሎሞን፣ ይህንን ጉዳይ በተለይ ባህና ላላንጎ ላይ የደረሰውን አስመልክቶ የፊታችን መስተዋል የፊታችን እሁድ የምናቀርበው መስተዋት ፕሮግራም ላይ ትኩረት ሙሉ ትኩረት እንደምንሰጠው ከወዲሁ ለማሳሰብ እወዳለሁ። ስለዚህ አድማጮቻችን እንዲሳተፉ እየጋበዝሽ ነው ማለት ነው፣ እንዲሳተፉ ጥያቄዎቻቸውን፣ ሀሳቦቻቸውን እንዲያካፍሉን የፊታችን እሁድ በመስተዋት ፕሮግራም ነው የሚቀርበው። ዝግጅታችን እንግዲህ ለምሽቱ ያሉን ዘገባዎች በዚሁ መጠናቀቃቸው ነው። ሴት ናት በሚለው ይህንኑ ጥሪ በሚያሰማው ዜማ እንውጣ። I know so the sun I I got to it

የጠንካሪው የወንጀል ትብርታት የትጋት መነሻው የስኬቱ ምክንያት ሴት ናት፣ I sit nas, I've got now, i, I got ቆንጆ ጣመ ዜማ ነው የጋበዝሽን። በዝግጅትሽ መጨረሻ ላይ ቆንጂት፣ በርካታ ታዋቂ ድምፃውያን በህብረት ያዜሙት ትልቅ ትርጉም ያለው አሁን ይሄ የሴቶች ጉዳይ እነሱ እኮ የአንድ ህብረተሰብ እናንተ ማለት ነው የአንድ ህብረተሰብ እኮ ከግማሽ በላይ ናችሁ። የህይወት፣ የቤተሰብ፣ የኑሯችን፣ የሁሉም የፍቅር፣ የሁሉም ነገር መሰረት ነች ሴት እና ለሴቶቹ ክብር የማይሰጥ ማህበረሰብ የትም ደርሷ አላየንም በዚች ዓለም ላይ በቤተሰብ ደረጃም በሀገር ደረጃ ማለት ነው ለሴቶቻቸው ክብር የሰጡ አገሮች ናቸው በልጽገው የምናያቸው። ለሴቶቻቸው ክብር የማይሰጡ ሀገሮች በነዳጅ ቢበለጽጉ ሌሎች ሀብቶች ቢኖሯቸው እንኳን ድንገተኛ ሀብቶች በልጽገው አድገው የትም ደርሰው አናያቸውም። በትክክል አስቀምጠዋል። ስለዚህ በዚህ ላይ እንዳልሽው የየቀኑ አጀንዳችን የየቀኑ ውይይታችን ቢሆን በጣም ትልቅ ነገር ነው። አንድ ደግሞ እንደዚህ አይነት ጥቃት፣ አሰቃቂ ጥቃት ሲደርስ በወቅቱ ብርቱ ትኩረት ሰጥቶ ተነጋግሮ ከዚያ በኋላ ዝምታ ሳይሆን ቀጣይ የሆነ ትግል እንደሚጠይቅ ነው። አሁን ጥሩ ነገር ምንድን ነው? አሁን ብዙ ሰው ወንዱም ሴቱም እየተረባረበ ነው። በዚህ ዙሪያ በጣም ብዙ ሰው ድጋፉን ትግሉን እየገለጸ ነው። በቀጥታ እየተሳተፈ ነው። የዶክተር ቦጋለችም ጥሪ መቆም የለበትም አንድ ነገር እና የሴቶች ጉዳይ አይደለም። የሴት ጉዳይ አይደለም። የእያንዳንዱ ሰው ጉዳይ ነው ይሄ እና እንግዲህ አድማጮቻችን ሀሳባቸውን ይጨምሩበት፣ ይሳተፉ በየጊዜው እና ግብዣችን እንዳለ ነው። የዜናና የትንታኔውን ክፍለ ጊዜ አድምጣችኋል። ክቡራትና ክቡራን አድማጮች በ25 እና በ31 ሜትር ባንድ እንዲሁም በአጭር ሞገድ ስርጭታችን እንዲሁም በናይል ሳት የሚተላለፈው የማክሰኞ ምሽት ፕሮግራማችንን ነው እየተከታተላችሁ ያላችሁት። የሁለተኛው አጋማሽ የመጀመሪያው ዝግጅታችን በእርግጥ አሁን ለአራት ሰዓት ሩብ ጉዳይ ሊሆን አንድ ደቂቃ ይቀራል። ወደዚያ ዝግጅት እናልፋለን። ሐኪሙን ይጠይቁ ሐኪሙን ይጠይቁ እያነጋገረ ባለውና በአሳሳቢው የኢቦላ ወረርሽኝ ዙሪያ እያቀረብን ያለነው ተከታታይ ዝግጅት ለምሽቱ በተለይ በሙከራ ሕክምናና የመከላከያ ክትባት ጅምሮች ዙሪያ ነው የሚያተኩረው ባለፈው ሳምንት በአሁኑ ወቅት ለህሙማኑ የሚሰጠውን የህክምና እንክብካቤ በቃኘው ውይይት ሙያዊ ማብራሪያ የሰጡን ዶክተር ብስራት ኃይለ መስቀል ለምሽቱን በቀጠሮ ተገኝተዋል። ዶክተር ብስራት በዚህ በዋሽንግተን ዲሲ በሚገኘው በሃዋርድ ዩኒቨርሲቲ የፋርማሲ ትምህርት ቤት ተባባሪ ፕሮፌሰርና የመድኃኒቶች መረጃ አገልግሎት ክፍል ዲሬክተር ናቸው። የፕሮግራሙ አዘጋጅና አቅራቢ አሉላ ከበደ ነው። ወደ ዝግጅቱ እንለፍ። ዶክተር ብስራት ኃይለመስቀል በድጋሚ ለጊዜው አመሰግናለሁ። በጣም አመሰግናለሁ። እኔ ዶክተር ብስራት በምዕራብ አፍሪቃ ብቻ ከአምስት ሺህ በላይ ሰዎችን የገደለውንና ወደ ተለያዩ አካባቢዎችም እየተዛመተ ያለበት ሁኔታ የበረታ ስጋት ያሳደረውን የኢቦላ ወረርሽኝ የህክምና መድኃኒቶች ሙከራዎችና የመከላከያ ክትባት ጥናቶች አስመልክቶ በቅርቡ እየተወሰዱ ያሉት እርምጃዎች መጠነኛም ቢሆን ተስፋ ፈንጥቀዋል። በተለያዩ የህክምና አጠራሮች የሚገለጹትን የእነኝህን ጥናቶች ምንነት በመረዳት ብንጀምር በአንድ ወገን ለህክምና የሚደረግ የመድኃኒት ሙከራ ወይም ጥናት አለ። በሌላ በኩል ደግሞ የመከላከያ ክትባት ጥናት አለ። በአንጻሩ በእንስሳት ላይ እና በሰዎች ላይም የሚደረጉ ሙከራዎች በየደረጃው እንደ መኖራቸው እስኪ ምንነታቸውን ያስረዱን። አው መድኃኒቶች ገበያ ላይ ከመውጣታቸው በፊት ብዙ ሙከራ ነው የሚደረግላቸው በአጠቃላይ ግን ሁለት ቦታ ይከፈላሉ። አንደኛው በእንስሳት ላይ የሚሞከረው ነው። ሁለተኛ ደግሞ በሰው ላይ የሚሞከረው ነው። በእንስሳ ላይ የሚሞከሩት ውጤቶች አሳማሪ ከሆኑና ብዙ ጉዳት የማያመጡ እንስሳዎቹን የሚያደኑ ለበሽታው መፍትሄ የሚያመጡ ከሆነ ያ ይጠናና በዛ በኩል ያለው ጥናት ሲጠናቀቅ ከዛ በኋላ ወደ ሰው ላይ እንዲጠና ፍቃድ ይሰጣል ማለት ነው። ስለዚህ ፍቃድ ሳይገኝ ሰው ላይ መሞከር አይቻልም። እንስሳ ላይ ብቻ ነው የሚሞከረው። ሰው ላይ ከሞከራ ከተጀመረ በኋላ ሌላ አራት ፖች አሉ። ፌዝ ዋን ብሎ እስከ ፌዝ ፎር ድረስ ይሄዳል ማለት ነው። አራት ደረጃዎች አሉት። አራት ደረጃዎች አሉት እና ሶስቱን ደረጃ ሲያልፍ አንድ መድኃኒት ውጤታማ ነው ብሎ ለገበያ ላይ ይቀርባል። አራተኛው ደረጃ ገበያ ላይ ከወጣ በኋላ የሚጠኑ ጥናቶች ናቸው። አራቱን ደረጃዎች ከጊዜም አንጻር በተናጠል በዝርዝር መሄድ ባንችልም፣ ምንድን ነው በዋናነት በመጀመሪያዎቹ ሶስት ደረጃዎች የሚደረገው? አራተኛው ላይስ ምን የተለየ ነገር እናያለን? አንድ መድኃኒት ከሙከራ በእርግጥ ለሕክምና የሚውል ጥናቱ የተጠናቀቀለት መድኃኒት ሆኖ እስኪቀርብ ድረስ እንግዲህ የመጀመሪያው መድኃኒቱ ይሰራል አይሰራም ሳይሆን በ በፈቃደኝነት በዚህ መድኃኒት እንዲሞከርባቸው የመጡ በሽታው የያዛቸው ሳይሆን ጤነኛ ሰዎች ናቸው ማለት የሚሞከርባቸው አንደኛ መድኃኒቱ በሰውነታቸው ገብቶ እንዴት እንደሚወጣ፣ ምን ያህል ጊዜ እንደሚፈጅ፣ እንዴት የት ቦታ እንደሚሰበር የመሳሰለውን ነገር ጣልቃለግባ ግባ የሕክምናውን ይዘት ያቀረቡ ነው። እንደሚሰበር ሲሉ መድኃኒቱ በሰውነት ውስጥ በምን መልኩ እንደሚብላላና የትኛው የሰውነት የውስጥ አካል ላይ ይበልጥ የመብላላቱ ሂደት እንደሚካሄድ ይመስለኛል። አዎ፣ በፋርማሲ ያው ፋርማኮኪኔቲክስ በሜዲሲን ይባላል። ከዛ በላይ ሌላው ትልቁ ነገር ይሄ የፌዝ አንድ የሚባለው ሲያስ መድኃኒቱ ሴፍ ነው ወይ ሌላ ያልታሰበ ጉዳት ሰው ላይ ሊያመጣ ይችላሉ የሚለውን ነገር ለማጥናት እና ደግሞ መጠኑ ዶዙ ምን ያህል እንደሆነ ለማወቅ ለማጥናት ነው። ያ የመጀመሪያው ነው እንጂ በመጀመሪያው ላይ መድኃኒቱ በሽታውን ያደናል አደንም የሚለውን ጥያቄ ለመመለስ አይደለም። ሰው ሰውን አይጎዳም ወይ፣ ምን ያህል ነው ዶዙ፣ እና በሰውነት ውስጥ ደግሞ በምን አይነት ይብላላል የሚለውን ነገር ለማጥናት ነው። እና ይሄ በትንሽ ሰዎች ላይ ነው የሚሞክረው በጥቂት ሰዎች ላይ በጥቂት ሰዎች ላይ ነው። ከመቶ በታች ናቸው። አንዳንዴ ሃያ ሰላሳም ሊሆን ይችላል። እና ይህ ደረጃ ካለፈ በኋላ አሁን ሁለተኛው ደረጃ ላይ ይገባል። ሁለተኛው ደረጃ ትንሽ በርካታ ያሉ ሰዎች ናቸው። አንዳንዴ እስከ አምስት መቶ ሰው እስከ ሶስት መቶ ሰው ሊደርሱ ይችላሉ። አሁን ሁለተኛው በሽታው የያዛቸው ሰዎች ላይ ነው የሚሞከረው እስቲል የሁለተኛው ጥናት አላማ ወደ ሶስተኛውና ትልቁ ትል ዋናው ጥናት ላይ ለመሄድ ተገቢ ነው ይሄ መድኃኒት አለው ወይ፣ ተስፋ ያለው መድኃኒት ነው ወይ የሚለውን ነገር ለማጥናት ነው ሁለተኛው ላይ የሚደረገው። ሁለተኛውን ደረጃ ካለፈ ነው ሶስተኛው ነው እንግዲህ። ለምሳሌ ኢቦላ ከሆነ ኢቦላ የያዛቸው በሽተኞች በትልቅ ደረጃ ከሶስት ሺህ እስከ አምስት ሺህ እንደ በሽታው አይነት፣ አንዳንዱ በሽታ ብዙ በሽተኛ ስላለ በቀላሉ በሽተኛ ማግኘት ይቻላል። አንዳንዱ ደግሞ በጣም የማይገኙ በሽተኞች ከሆኑ መለስ መጠኑ መለስ ይላል። ግን በትልቅ ደረጃ ሙከራ የሚደረገው በዚህ በሶስተኛው ደረጃ ነው። አንደኛ መድኃኒቱ ያድናል። ብዙ ጊዜ ከሌላ ጋር በማነጻጸር ነው ወይ፣ አሁን በቅርቡ የተፈቀዱ መድኃኒቶች ገበያ ላይ ካሉ ከዛ ገበያ ላይ ካሉ ጋር በማነጻጸር ከሌሉ ደግሞ ያን መድኃኒት ካልወሰዱ ሰዎች ጋራ ፍቱንነቱን መድኃኒት የወሰዱትና ያልወሰዱትን በማነጻጸር የትኛው ነው እና ዋናው እንግዲህ ሶስተኛው ላይ ያድናል አያድንም ነው። ሁለተኛው ነገር ሊያድን ይችላል ግን ደግሞ ወይ በጉበት ወይ በሌላ ነገር ሰው ሊገል ይችላል። የበለጠ ጉዳት ሊያመጣ ይችላል። የፈዋሽነቱን ያህል ፈዋሽነቱን ያህል ሊያመጣ ይችላል። ስለዚህ ይሄንን አጥንቶ የሶስተኛው ደረጃ ብዙ ጊዜ ጊዜ ይፈጃል። አንዳንዴ ከዓመት እስከ አምስት ዓመት ድረስ ሊፈጅ ይችላል። ጊዜ የሚፈጀው ጊዜ የሚፈጀው ጥናት እሱ ነው። እሱን ካለፈ በኋላ አሜሪካ ሀገር ከሆነ ለፉድን ድረግ አድሚኒስትሬሽን ለሚባለው ለመንግስት ለጤና ጥበቃ ይቀርብና ይሄ መድኃኒት ይሰራል አይሰራም፣ ያቀረቡት ጥናት ትክክል ነው አይደለም ያጣሩና ኤክስፐርቶች ያ እንግዲህ ማገበያ ላይ እንዲሸጥ ይፈቀዳል ማለት ነው። አሁን ገበያ ላይ ከወጣ በኋላ ያ መድኃኒት በተለያየ መንገድ ቁጥጥር ይደረግበታል ለተወሰነ ጊዜ ምክንያቱም አንዳንድ መድኃኒቶች ለጥናቱ ተብሎ በሶስተኛው ደረጃ ላይ የሚመሩት በሽተኞች ተመርጠው ስለሆነ በኋላ ግን መድኃኒቱ ገበያ ላይ ከሆነ ግን ሁሉም ሰው ስለሚጠቀምበት በጥናቱ ጊዜ ያልታዩ በአንዳንድ ሬር የሆኑ በቀላሉ የማይታወቁ ችግሮች ሊፈጠሩ ስለሚችሉ ገበያ ላይ ከዋሉ በኋላ እንደገና ጥናቱ ይካሄዳል። አንዳንድ መድኃኒቶች እንደውም ብዙ መድኃኒቶች ገበያ ላይ ከዋሉ በኋላ እንደገና ላይሰንሱ ተወስዶባቸው ከጋቢያ እንዲወጡ የተደረጉ መድኃኒቶች አሉ። እነዚህ ናቸው በአጭሩ አራቱ አይነት ስናቶች። መልካም በመርዛማነትና በፈዋሽነቱ መካከል ያለ ውድድር በጥሩ መድኃኒት ወይም ስራ ላይ በኋላና በሚረዳ መድኃኒትም ላይ አጠያቂነቱን ቀደም ብለው እንደ ጠቀሱት በዋናነት ትኩረት ሲሰጠው እናያለን። ዶክተር ብስራት ቀደም ብለን ባነሳ ነው ለረጅም ጊዜ በስፍራው ሲንቀሳቀስ የነበረው የሕክምና በጎ አድራጎት ተቋም ድንበር የለሽ የሐኪሞች ቡድን በቅርቡ የሙከራ ክትባቶች ጥናት እንዲደረግ ከዓለም ጤና ድርጅት ጋር ተባብሮም በብስራት ላይ መሆኑ ተገልጧል። በትላንትና እለት የወጣ ሌላ ዜና ደግሞ ከዚህ ቀደም የመከላከያ ክትባት ላይ የሰራ የካናዳ የጤና አጠባበቅ ድርጅት በውሱን አሰራር ላይ ተገደበ ስለነበረ መርክ የተባለው ታዋቂ የመድኃኒቶች ኩባንያ ይሄም መድኃኒት የማምረት ንግድ ፈቃዱን መውሰዱ ተገልጠዋል። በህክምናውም በመከላከያ ክትባቱም ረገድ አሁን ያለውን ሁኔታ ያስረዱን ልክነ ኤቦላ አሁን በተለይ በምዕራብ አፍሪካ ያለው ወረርሽኝ በጣም የሚያሳዝን ነው። በጣም ብዙ ሰው ነው እያለቀ ያለው። አንተ እንዳልከው ከአምስት ሺህ ሰው በላይ እናት፣ ወንድም፣ እህት፣ አክስት፣ ቤተሰብ አንዳንዱ ደግሞ እንዳለ በሙሉ ቤተሰቡ ሁሉ እያለቀ ነው። በጣም ያሳዝናል። እነዚህ ሰዎች ግማሾቹ፣ ከግማሽ በላይ አቅሙ ቢኖር እና የሀገራቸው ሕክምና ቢስተካከል መዳን የሚችሉ ሰዎች ያለ እድሜያቸው ተጠይተው ለሞት አድርገዋል። በሕክምናው ደረጃ በተለይ እንግዲህ ያው የሰለጠነው ዓለም ይህን ለመከላከል በብዙ እየተንቀሳቀሰ ነው። የተለያዩ ካምፓኒዎችም እንቅስቃሴ እያደረጉ ነው። ሁለት ቦታ ብንከፍለው እንቅስቃሴውን፣ አንደኛው ክትባት ነው በሽታው እንዳይዘን መከላከያ ሲሆን፣ ሌላው ደግሞ በሽታው ከያዘን በኋላ ሕክምና ማለት ነው። ስለዚህ በሁለት አይነት መንገድ ነው እንቅስቃሴ እየተካሄደ ያለው። ከዶክተር ብስራት ጋር ውይይታችንን በዚህ መቋጫ ሊኖርብን ነው። የሙከራ ጥናቶቹ ጅምሮች የፈነጠቁትን ተስፋና በጥቅሉም በመድኃኒቶች ፈዋሽነትና መርዛማነት ዙሪያ ዶክተር ብስራት የሰጡትን አስተያየት ይዘን እንቀርባለን በሚቀጥለው ፕሮግራማችን። ለአሁኑ ግን ዶክተር ብስራት ኃይለመስቀልን ለጊዜያቸው አመሰግናለሁ። ለጊዜስ እናመሰግናለን። የአሉላ ከበደን እንግዳኛም፣ በመቀጠል ደግሞ ንግድና ምጣኔ ሀብት ይቀርባል። ከኢቦላ ብዙም አንርቅም። ምዕራብ አፍሪካ ውስጥ የተስፋፋው ይህ ወረርሽኝ በኢትዮጵያ አየር መንገድ ገበያ ላይ ተጽዕኖ እንዳሳደረ ተገልጿል። በአፍሪካ በርካታ መዳረሻዎች ያሉት አየር መንገድ አገኘዋለሁ ብሎ አቅዶት ከነበረው ስምንት ሚሊዮን ዶላር በየወሩ እያጣን እንደሆነ አስታውቋል። የኢቦላ በሽታ ይቅርታ፣ ከአጠቃላዩ አገኛለሁ ብሎ አቅዶት ከነበረው ነው ስምንት ሚሊዮን ዶላር እያጣ እንደሆነ ያስታወቀው። የኢቦላ በሽታ በአህጉሪቷ ምጣኔ ሀብት ላይ ያሳደረው ተጽዕኖ መጠነ ሰፊ እንደሆነ የዓለም ባንክ አስታውቋል። ከአጠቃላይ ከሶስት እስከ አራት ቢሊዮን ዶላር የሚገመት ኪሳራ ሊያስከትል እንደሚችል ተተንብዮዋል። የኢትዮጵያ አየር መንገድ የሰሜን አሜሪካ ቢሮ ስራ አስኪያጅ አቶ ቃኘው አስፋውን ባልደረባችን ሄኖክ ሰማ ጊዜር አነጋግሯል። ኢቦላ በሽታ በአካባቢው መቀስቀስ በተለይ ከምዕራብ አፍሪካ ወደ ሩቅ ምስራቅ ያለውን ገበያ በተወሰነ ደረጃ ተጽዕኖ አሳድሮበታል። ያም ቢሆን ግን በተለይ በሽታው በከፍተኛ ደረጃ የተንሰራፋባቸው ሴራሊዮን፣ ላይቤሪያ ና ጊኒ ያን ያህልም አገልግሎት ስለሌለን ከሁሉ የለጭ የሚጎዳን ምንድን ነው፣ ሰው በሽታው በሌለባቸውም አካባቢዎች ጭምር ፈርቶ ትራቭል አለማድረጉ ነው። የኢትዮጵያ አየር መንገድ ዋና ስራ አስፈጻሚ አቶ ተወልደ ገብረ ማርያም በሰጡት ቃል ወደ ስምንት ሚሊየን ዶለር በወር የሚሆን ገቢ እንዳጣ ነው አየር መንገዱ የገለጹት። ይሄ እንዴት እንደሆነ እስኪ ያብራሩልኝ። ይህ ምንድን ነው? እንግዲህ እኛ ሁልጊዜም በየአመቱ እቅዳችንን ቀደም ብለን እናወጣለን እና ለዚህ አመት ገቢ እናገኛለን ብለን ካቀድነው ውስጥ በየወሩ ስምንት ሚሊዮን ያህል ገቢ ቀንሷል ብለን እንገምታለን። ይሄም ገቢ በቀጥታ ከኢቦላ ጋር የተያያዘ ነው የሚል ግምት አለን። ኪሳራ ነው ይሄ? አይ አይደለም፣ ኪሳራ ሳይሆን እኛ ፕላን ካደረገን ይህን ያህል ገቢ እናስገባለን ብለን ካልነው ነው እንጂ ኪሳራ አይደለም። እንግዲህ አስቀድመው ሲገልጹልኝ በተለይ የኢስያ ገበያ ነው ወደ ተለያዩ የአፍሪካ ሀገሮች እንዲሁም ደግሞ ወደ ምዕራብ አፍሪካ የሚሄድ የሚሄዱ በረራዎች ከኢስያ የሚመጡ ናቸው በጣም በእጅጉ የቀነሱት ሲሉ ነበር። ከየትኞቹ ሀገሮች ነው? እንዴትስ ነው ይሄ ሊሆን የቻለው? ምንድን ነው የእኛ የገበያ ሁኔታ? ነው መጀመሪያ የምናየው እኛ ከአውሮፓና ከአሜሪካ ያለን ገበያ በአብዛኛው ወደ ኢትዮጵያና ወደ ምስራቅ አፍሪካ እንዲሁም ወደ ደቡብ አፍሪካ ነው። ከምዕራብ አፍሪካ ያለን ደግሞ ገበያ ወደ መካከለኛው ምስራቅ እና ወደ ሩቅ ምስራቅ ነው ገበያችን። ስለዚህ በዚህም የተነሳ አሁን ይሄ የኢቦላ ሁኔታ ተነሳ ሲባል ወደ ምዕራብ አፍሪካ በብዛት ደንበኛ ያለን ከሩቅ ምስራቅ ማለትም ከቻይና ከኮሪያ እንዲሁም ከኳላላምፖር እንደዛ ከመሳሰሉት ሀገሮች እና በተለይም ደግሞ ከዛው አጠገባችን ካሉ ከመካከለኛው ምስራቅ ያለውም እንግዲህ በዚህ የኢቦላ በሽታ የተነሳ የዓለም ባንክም ባለፈው ሳምንት እንዳስታወቀው በአጠቃላይ የአፍሪካ ሀገሮችን ምጣኔ ሀብት ከሶስት እስከ አራት ቢሊዮን ዶላርስ የሚጠጋ ሊጎዳ እንደሚችል ነው የተነበዩት። የኢትዮጵያ አየር መንገድ ደግሞ እንደሚታወቀው በእነኝህ በኢቦላ የተጠቁ አካባቢዎችም አገልግሎት የሚሰጥ ዋና መስመር ወይም ሀብ እንደሆነ ነው የሚጠቀሰው። የትኞቹን የምዕራብ አፍሪካ እንደምታገለግሉ፣ ያላችሁ ስራ ምን እንደሚመስል ይግለጹልኝ። የምዕራብ አውሮፓ የምዕራብ አፍሪካ እንደው የማናገለግለው ያን ያህል የለም። በተለይ ደግሞ ከኛ ጋር በጋራ የኢትዮጵያ አየር መንገድ እና የአገሩ ኢንቨስተር አብሮን የሚሰራው ኤስካይ ብለን የምንጠራው አየር መንገድ ምዕራብ አፍሪካ ውስጥ በሙሉ ይሄዳል። ኢትዮጵያ አየር መንገድ ግን ራሳችን በቀጥታ እነኚህ ሶስቱ ሀገሮች ሴራሊዮን፣ ላይቤሪያና ጊኒ ቀጥታ የለንም። አሁን በሰፊው ምዕራብ አፍሪካ ውስጥ አገልግሎት የምንሰጠው ናይጄሪያ፣ ጋና፣ ካሜሩን የመሳሰሉት ከፍተኛ የገበያ ምንጮቻችን ናቸው። እንግዲህ የማህበረሰብ ጤና ጥበቃን በተመለከተ እንግዲህ ወደ እነኝህ ሀገሮች በቀጥታ የማትበሩ ቢሆንም ግን በተዘዋዋሪ የሚመጡ ስጋቶች ሊኖሩ ይችላሉ። የማህበረሰብ ጤና ስጋቶች የሚል ሁኔታ ይነሳል እና ምን አይነት እርምጃዎች ተወስደዋል? እንደ ሀገር እንደ አየር መንገድ እንግዲህ እኛ በመጀመሪያ ደረጃ ደንበኞቻችን፣ እንዲሁም ደግሞ ለሰራተኞቻችን ኃላፊነት አለብን። በዛ መሰረት ከእነኚህ የኢቦላ በሽታ አለባቸው ከሚባሉ አገሮች እና እንዲሁም ከነሱ ተጓዳኝ ሀገሮች የሚመጡትን መንገደኞች በየኤርፖርቱ፣ እንዲሁም አዲስ አበባ ምንም ራሴ ባለፈው ሄጄ ነበር። አዲስ አበባ ኤርፖርት ላይ የኢቦላ መቋቋሚያ የሚል ሳይን ተደርጎ ሰዎች ሁሉ ቆመው ሲያደርጉ አይቻሉ። እንግዲህ በስተመጨረሻ እርሶ የሰሜን አሜሪካ ቅርንጫፍ ዋና ስራ አስኪያጅ ነዎት እና የሰሜን አሜሪካ የዩናይትድ ስቴትስና የካናዳ ገበያስ ምን ይመስላል? ይሄ ዘንድሮ ኢቦላ ሆነ እንጂ እኛ በአየር መንገድ ቢዝነሶስን በየአመቱ የተለያየ ነገር ይመጣል። ባለፈው ጊዜ ሳርስ ነበር፣ ከዛ ማድ ካው ዲዚዝ እንደዚህ እየተባለ ሁል ጊዜም ፈታኝ ችግሮች ያጋጥሙናል። ለዛ ግን ሁልጊዜ ምንድን ነው የምናደርገው አማራጭ ስትራቴጂ ቀይሰን አዲስ ነገር እናደርጋለን። አሜሪካ ወደ ምዕራብ አፍሪካ ያለው ጉዞ በፊትም ቢሆን ገበያችን ወደዛ ስላልነበረ ብዙም አልጎዳንም። የጎዳን የምዕራብ አፍሪካው ሳይሆን ሰው እንዲሁ በፍራቻ ልክ አፍሪካ አንድ ናት በሚል ወደ ምስራቅ አፍሪካም ወደ ደቡብ አፍሪካም ያንን ማለት ነው። ግን ወደ አንድ ሀገር መንገደኛው ቁጥር ሲቀንስ እኛ ሌላ ስትራቴጂ ቀይሰን ወደ ሌላው አካባቢ እናደርጋለን። ስለዚህ ይህን የሰሜን አሜሪካን ገበያችንን ተመልክቶ ዘንድሮ ያን ያህል እንደዚህ የሚታይ ጉዳት ያስከትላል ብዬ አልገምትም። በጣም ነው የማመሰግነው። አቶ ቃኘው አስፋው የኢትዮጵያ አየር መንገድ የሰሜን አሜሪካ ቅርንጫፍ ስራ አስኪያጅ። እኔም በጣም አመሰግናለሁ። አቶ ሆይ ነው። መልካም ቀን አድማጮቻችንን፣ አብራችሁን ስላመሻችሁ እናመሰግናለን። ደህና ደሩ። ወደ ትግርኛ ቋንቋ ስርጭት እንለፍ። ደህና